قدم باي سيدة في <applause> ቪኦኤ የአዲሱ ትውልድ ድምፅ። ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ምሽት ህዳር 18 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝናቸው ውስጥ ጥቂቶቹን እናስተዋውቃችሁ። የህክምና ስነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ወደ ግንባር አቅንተው የነበሩ የህክምና ባለሙያዎች ገለጹ። የጤና ባለሙያ ስቶኝ፣ ይሄ ጠላቴ ነው፣ ይሄ ወዳጀ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አደለም በምሽቱ ዘገባ ይኖረናል። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ያለው የስደተኛ ቁጥር ከ43 ሺህ በላይ ማለፉን የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል ከኢትዮጵያ በተለያዩ ጊዜያት ተሰርቀው የሄዱ ቅርሶችን የሚያስመልስ 19 ታዋቂና ተጽዕኖ ፈጣሪ ግለሰቦች ያሉበት ኮሚቴ ተቋቋመ። በሀገራት ደረጃ የሚመለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከንግድና ጦርነት ጋር ተያይዘ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናቀው ነው። የሰማችኋቸው በባህልና ቱሪዝም ሚኒስቴር የሚኒስቴር አማካሪ የሆኑትን አቶ ወርቅነህ አክሊሉን ነው የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድትቆዩ የምንጋብዛችሁ፣ ስመኝሽ የቆየ በዜናዎቹ፣ ኤልያስ አስማራ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ነን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። አመሰግናለሁ ኤደን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሕብረት ሊቀመንበር ሲሪል ራማፎሳ የላኳቸውን ልዩ መልእክተኞች የላይቤሪያ የቀድሞ ፕሬዚዳንት ኤለፍ ጆንሰን ሸርሊፍ፣ የሞዛምቢክ የቀድሞ ፕሬዝዳንት ሐኪም ቺሳኖና የደቡብ አፍሪካ የቀድሞ ፕሬዚዳንት ሀላማ ሞትላንቴ ዛሬ በጽህፈት ቤታቸው ተቀብለዋል። በትግራይ ክልል እየተካሄደ ባለው ህግ የማስከበር ዘመቻ ዙሪያም በስፋት መነጋገራቸውን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትሩ መንግስታቸው የህወሀትን ትንኮሳና የማበጣበጥ አጀንዳ ከሁለት አመታት በላይ በትዕግስት ማሳለፉን ገልጸዋል። በሰላም ችግሮችን ለመፍታት የተካሄዱባቸውን በርካታ መንገዶች በዝርዝር ካስረዱ በኋላም በኢትዮጵያ የመከላከያ ሰራዊት የሰሜን እዝ ላይ የደረሰውን ጥቃት ግን የሀገር ክህደት መሆኑንና መንግስት ህገ መንግስቱን የማስከበር ግዴታ ውስጥ እንደገባ ተናግረዋል። ይህና ለማድረግ የሀገሪቱን ህልውና አደጋ ላይ ይጥላልም ሲሉ አስረድተዋል። ዘገባውን ከአዲስ አበባ ያደረሰን መለስካቸው አመሀ ነው። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ላለውና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን እርዳታ ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዲ ካርቱም ገብተዋል። እስካሁን ቁጥሩ ከ አርባ ሶስት ሺህ በላይ የሚሆን ተፈናቃይ በያዝነው ዓመት ድንበር አቋርጦ ምስራቃዊ ሱዳን መግባቱን ተዘግቧል። የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ ቁጥራቸው እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ በሚችልበት ሁኔታ ካርቱም ላይ ከሀገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በተያያዥ ዜና የስደተኞች ኮሚሽነሩ እስካሁን አስር ሺ ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማስፈሩን የተናገሩት የኮሚሽነሩ ቃል አቀባይ ባበር ባሎች ተጨማሪ ስደተኞችን ማስተናገድ የሚችሉ ሌሎች ካምፖች በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው ቤተሰቦች አባላት ጋር ለመገናኘት ሲሉ በድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። አንድ የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ወይም ሲአይኤ መኮንን በቅርቡ ሶማሊያ ውስጥ በአንድ የውጊያ ተልእኮ ላይ መገደሉን የዩናይትድ ስቴትስ መገናኛ ብዙኃን ዘገቡ። አሜሪካዊ መኮንን በምን ሁኔታ እንደተገደለ ግን ዝርዝሩን አላወሱም። አንጋፋው መኮንን የሲአይኤ የልዩ እንቅስቃሴ ማዕከል የተባለ አንዳንድ አደገኛ የሆኑ ተልእኮችን የሚያከናውን ክፍል ባልደረባ እንደነበረ ኒውዮርክ ታይምስ ዘግቧል። ሲኤንኤን እንደዘገበው ደግሞ መኮንኑ ባለፈው ሳምንት ነው ቆስሎ ሕይወቱ ያለፈው። የመኮንኑን መገደል አስመልክቶ ሲአይኤ እስካሁን የሰጠው መግለጫ የለም። በዚምባብዌ ውስጥ በዋና ከተማዋ ሀራሬ አቅራቢያ የሚገኝ ያረጀ የወርቅ ማዕድን ማውጫ ጉድጓድ የተደረመሰባቸውን ቢያንስ ሰላሳ የሚሆኑ ሰራተኞች ለማውጣት የእርዳታ ሰራተኞች እየተሯሯጡ ናቸው። የሰራተኞቹ ቤተሰቦች በጸሎትና በስጋት እየተጠባበቁ ሲሆን የማዕድን ሰራተኞች ማህበር ተጠሪ እንዳሉት እስካሁን ስድስት ሰራተኞችን በህይወት ለማውጣት ተችሏል። አደጋው የደረሰው ከሀራሬ ወጣ ብላ የምትገኝ ቢንዲቱ የምትባል ከተማ ላይ መሆኑም ተገልጿል ዝምባቤ ከውጭ ምንዛሪ ዋ ስድስት በመቶ የሚሆነውን የምታገኘው ከወርቅ ማዕድኗ መሆኑ ይታወቃል። የማዕድን አውጪዎች ወርቃቸውን ለመንግስት በርካሽ ላለመሸጥ ሲሉ ህጋዊ ፈቃድ ሳያወጡ ቁፋሪው ላይ እንደሚሰማሩ ዜናው ጨምሮ አመልክቷል። የብሪታንያው የመድኃኒት ኩባንያ አስትራዜንካ የኮሮና ቫይረስ ሙከራ ክትባቱ ማምረት ሂደት ላይ የተፈጠረውን ስህተት በተመለከተ ከመንግስት ተቆጣጣሪዎች ጋር ተባብሮ ምርመራ ሊያካሂድ መሆኑ ተሰማ። የመድኃኒት ኩባንያውና ኦክስፎርድ ዩኒቨርሲቲ ክትባቱ ሙሉውን ምጥን ብልቃጥ ለሰው ሲሰጥ ከሚያሳየው ውጤት ይልቅ ቀነስ ተደርጎ ሲሰጥ የተሻለ እንደሚያመጣ ቀነስ ተደርጎ ሲሰጥ የተሻለ ውጤት እንደሚያመጣ ማመናቸው የአስትራዜንካ ቃል አቀባይ ገልጿል። የኩባንያ ዋና ስራ አስፈጻሚም በክትባቱ ላይ ተጨማሪ ዓለም አቀፍ ሙከራ ማድረግ ማስፈለጉ እንደማይቀር ጠቁሟል። አስትራዜንካ በዚሁ የአውሮፓ 2020 ዓ ም ውስጥ አራት ሚሊየን ብልቃጥ ክትባቶችን ሊያቀርብ ማቀዱ ሲታወቅ ከዚህ በፊት የተወሰነ ሊያከፋፍል እየተዘጋጀ ባለበት ወቅት ነው ይህ የአመራረት እክል የተከሰተው። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የጋቢና ቤ መሰናዶ ይቀጥላል። የምሽቱ አስተናጋጫችሁ ኤደን ገረመው ነኝ። አሁን ወደ ዕለቱ ቀዳሚ ርዕስ እንለፍ። የሕክምና ሥነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ወደ ግንባር አቅንተው የነበሩ የሕክምና ባለሙያዎች አስታወቁ። አስቴር ምስጋናው ዝርዝሩን ይዛለች። ህግ በማስከበር ላይ ለሚገኘው መከላከያ ሰራዊትና ለአማራ ልዩ ኃይል የህክምና አገልግሎት ሲሰጡ የቆዩና በመጀመሪያው ዝር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብርሃ ጅራ እስከ ሁመራ ድረስ በየአካባቢው የተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ትልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር በላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን ስብዕና ተላብሰው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆይታቸውን ትናገራለች። አብራጅራ ሆስፒታል በቋሚነት ብንላክም፣ ግን እኛ እስከ ሁመራ ድረስ እየተወረወር ነው ስራዎችን ስንሰራ መጣ ነው የጤና ባለሙያ ስቶኝ፣ ይሄ ጠላቴ ነው፣ ይሄ ወዳጀ ነው ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደለም እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን ብሔር ለይተን ልናክም ወይም ደግሞ ልናገለግል ለመሄድ ነውና በትክክል የተረዳውበት ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጽሀን በሰላም የሚኖሩባት ሀገር ትሆናለች ብዬ አስባለሁ። ኢትዮጵያ ከዚሁ ሆስፒታል የሄደችው ሰላማዊ አበባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች። በዚህ ቦታ በመሳተፊ ደስተኛ ነኝ። ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበረ። በጣም አሰቃቂ ማለት አስቸጋሪ ሁኔታ ነበር። በህይወቴ እንደዚህ ዓይነት ነገር አሳልፌ አላውቅም። ያው ከዛ ያመጡልናል አምቡላንሶች። ከዛ በኋላ አብደራፊ ነበረ። ከሚስፎች ቦታ ላይ አገልግሎትን ስንሰጥ የነበረው ያው እኛ በመሄዳችን ብዙ ሰዎችም ከመሞት ድነዋል ብዬ አስባለሁ። ምክንያቱም በጣም በህብረት ነበር የሚሰራው። ብዙ የተጎዱ ሰዎች ነበሩ። ካቅም በላይም ነበረ። ያው አስቸጋሪ ሁኔታ አሳልፈናል ጠዋት። ምግብ ሳንበላ ነበር የሄድ ነው። ከዛ በኋላ ሙሉ ቀን ስንሰራ ውለን ማታ ነው የተመለስ ነው። ያው የተጎዱት ሰዎች ብዙዎቹ በጣም አሰቃቂ ነበር። አንገታቸው ላይ ተመተዋል፣ እግራቸው ተሰብሯል። እናት ልጇን አጣሷም ተመትታ መጣለች። ያው ሕክምና ነጭ የምንለብሰው ከምንም ነገር ንጹህ ነው የሚለውን ነገር ማለት ኤክስፕሌን ለማድረግ ነው እና የመጣውን በእኩል አይነት ነው በእኩል ነገር ነው ስናገለግል የነበረው ምንም አይነት መድሎ ሆነ መለየ የለውም። ምክንያቱም ሙያተኛ ነን፣ የጤና ሙያተኛ ደግሞ ምንም ያዳለው ነገር የለም። አገልግሎቱን ለሁሉም በእኩል ነው የምንሰጠው የነበረው። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል። እናንተ ብዙ አቅማችሁ አድናቸዋል ለወገናችሁ አለኝታነታችሁን አሳይታችኋል። ለቃላችሁም ታምናችኋል። እናም ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ህክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በመስራቅ አማራ በኩል አሰማርተናል። በቅድና በቅንጅት ስለሰራን በድንገተኛ የህክምና ስራችን በጥሩ ሁኔታ እያከናወን እንገኛለን። ሌሎች የጤና ስራዎቻችንም አልተጎዱም። የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሰሜን ኢትዮጵያ እየተካሄደ ያለው የህግ ማስከበርና የህልውና ዘመቻ ግቡን እስኪመታ የበኩላቸውን ድጋፍ እንደሚያደርጉ የትግራይ ተወላጆች የሆኑ የአዲስ አበባ ነዋሪዎች ተናግረዋል። የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በአዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር ቤት በከተማ ነዋሪ ከሆኑት የትግራይ ተወላጆች ጋር በሰሜኑ የአገሪቱ ክፍል እየተካሄደ ባለው የህግ ማስከበር ሂደት ላይ ተወያይቷል። በውይይቱ የተሳተፉ ነዋሪዎችም ህግ የማስከበሩ ሂደት ላይ ሀሳባቸውን ሰንዝረዋል። አቶ አክሊሉ ገብረስላሴ ከቅርቆስ ክፍለ ከተማ የተሳተፉ ሲሆን መንግስት የሀገር ደጀን የሆነ መከላከያ ተነክቶ ይቅርና አንድ ግለሰብ ብነካ ህግ የማስከበር ግዴታ አለበት ሲሉ ሀሳባቸውን ገልጿል። እነዚህ ሰዎች የመሰረቱት ፓርቲ ነው፣ ህወሀት ማለት ማስረከብ ያልፈለጉት አሁን አገሪቷ የደረሰችበት ደረጃ ከዚህም በላይ ሊያደርሷት ስለሚፈልጉ እንጂ የኢትዮጵያ መንግስት እያደረገ ያለው ህግን የማስገበር እርምጃ እንኳን የሀገር ሁሉ አባት እንኳን የሀገር ሁሉ ምልክት የሆነው መከላከያ ተነክቶ አይደለም፣ አንድም ሰው አንድም ዜጋ ቢነካ እንኳን ህግ የማስከበር ጉዳይ ለመንግስት የምንደራደርበት መንግስትን አይ ይሄን አድርግ ይሄን አታድርግ የምንልበት አይደለም። ሰው ህግ መከበሩ ተገቢ ነው። ወይዘሮ ፍረወይኒ ሀይሌ ከቦሌ ክፍለ ከተማ ነው የመጡት። የትግራይ ህዝብ ከስግብግብ ጁንታ ጋር አትደምሩት እያለ ነው። ምክንያቱም ሞጆኔ እግር ላይ ሲገባ ሰንተፉ ካልወጣ ምንም ሰላም ነው። የህወሀት መሪ ማለት ተነቅሎ ባሉበት ተይዞ ለህግ እንዲቀርቡ ነው የሚያስፈልገው እንጂ የትግራይ ህዝብ በአስር ሰው መቃጠል የለበትም። እኔ በጣም ነማዝ ነው። የትግራይ ህዝብ እኮ ቆሎ አራት ላይ መስዋዕት የሰጠች እና ዛሬ የትግራይ ህዝብ ጡት ተቆርጧል። በእነዚህ ጁንታዎች ሌቦች ናቸው እነሱ ሌላ ነገር የላቸው። ህዝብና ህዝብ እያጋደሉ፣ ህዝብና ህዝብ እያስለቀሱ እኛ እናቅልሃለን እኛ እንመርሃለን። አሜሪካና ጣሊያን ና ስዊዘርላንድ እኮ ናቸው የእነሱ ልጆች የትግራይ ህዝብ እዛ ና ጣሊያን ና እንዲ ያለ የትግራይ ህዝብ ምን በወጣው ምን ቤት ተሰራ ለ ቦታ ጋይ ልጅ እግሩ ተቆርጦ እጁ ተቆርጦ አይን ጠፍቶ እኮ ቤት ቁጭ ብለ ዳንሻ ዳንሻ የሚባል የታጋዮች መሰብሰብ የሆነ እኮ የነበረ አመራሮች እ ለራሳቸው ኪስ ማደለብ ያደረጉ የትግራይ ህዝብ ደም ደምን ረግጠው እውነቴን በጣም ለማዝ ነው። የትግራይ እናት እኮ እያለቀሰች ነው። አቶ ያሬድ ከቦሌ ክፍለ ከተማ የመጡ ሲሆን መንግስት የጀመረውን የህግ ማስከበር ተግባር አግባብ ነው ሲሉ አብራርተዋል። በሀገር መከላከያ ሰራዊታችን ላይ የተፈጠረው ችግር እኔ ምናልባት በታሪክም በጥቁር መዝገብ ላይ ተቀምጦ የሚሄድ ታሪክ ነው ሚሉ ማስቀመጥ ሰው በተኛበት ከሀያ ዓመታት በላይ ያችን ሀገር ሲያስጠብቅ ነበር። ተዋልዶ የኖረ የራሱ ልጅ አስራ ስምንትና አስራ ዘጠኝ ዓመት አባቱ ወርጌል በግዳጅ ዛሬ ያለን ብድ የማይመጠ እጅግ በጣም ለትግራይ የትግራይን ክብር የትግራይን ባህል ማንነትን ያፈነገጠ የትግራይን ምንም ሊመጥ በማይስ ጫናቱ ይህንን መግለጽ በሚችልበት ሁኔታ የተደረገው አስነዋሪ እኔ በጦር ወንጀል መከሰስ ያለበት በአስቸኳይ መንግስት ተገቢውንና አፋጣኝ እርምጃ መወሰድ መቻል አለበት የሚል እምነት አለ። የአዲስ አበባ ብልጽግና ፓርቲ ኃላፊ አቶ መለስ አለሞ በውይይቱ ላይ እንዳሉት መቀሌ ላይ የመሸገው የህዋት ቡድን በትግራይ ህዝብ ላይ በርካታ በደሎችን ሲፈጽም እንደነበር አስታውሷል። በቲፒልፍ ውስጥ ከፊት ቲፔለፊን የሚመሩ ሰዎች የህዋትን ዓላማ የተከፈለውን መስዋዕትነት፣ በተለይ የትግራይ ህዝብ የከፈለውን መስዋዕትነት ወደ ጎን ትተውት በራሳቸው መንገድ ሂደዋል። በራሳቸው መንገድ መሄዳቸው ብቻ አይደለም፣ መልሰው የትግራይ ህዝብ ደግሞ እንደገና ዋጋ እንዲከፍላቸው ሁለተኛ ጊዜ ደግሞ መስዋዕትነት ለማስከፈል ከፍተኛ የሆነ የፕሮፓጋንዳ ስራ ሰርተዋል ጦርነት ለመፍጠር ጠላት መፍጠር ያስፈልጋል የሚል ብሂል ጠላት ለመፍጠር ጥላቻና ጥርጣሬን ማጠናከር የሚል የተለመደ ብዙዎቹ ሞክረውት የተዉት ትርፉ ጥፋት መሆኑን በተግባር ያዩበት አስተሳሰብ በሀገራችን በአንደኛው ክፍለ ዘመን ተከስቷል። ስለዚህ ይህንን በደንብ ማጤን ማየት ያስፈልጋል። አቶ መለስ አክለውም የተደረገለትን ተደጋጋሚ የሰላም ጥሪ በመናቅ አምባገነን ባህሪውንና ተግባሩን ለማስቀጠል የተለያዩ ሙከራዎችን አድርጓል በማለት ህዋትን ወንጅለዋል። የትግራይ ክልል ግዛዊ አስተዳደር ስራ አስፈጻሚ ኮሚቴ አባል ወይዘሮ ሁርያ አሊ በውይይቱ ላይ ተከታዩም ብለዋል። ያንን አገር ሉዓላዊነት፣ ደህንነት፣ ሰላም የማስጠበቅ ትልቅ ተልዕኮ አለው። ትልቅ ስራ ነው። ስለዚህ ሁሌም ቢሆን በጥበቃ ላይ ሆነን ማለት ነው ለሰላማችን። ያው ከዚህ በፊት የተፈጠሩት ትርክቶች፣ የተሰሩ ሻጠሮች እኛ ላይ ችግሩ የገፈት ቀማሽ እንድንሆን አድርጎናል። ይህ አይካደም። ግን በጥቂት ጊዜያት የሚቀረፍና እንደ ሁሌው የትግራይ ህዝብ ከሚወደው የኢትዮጵያ የብሔር ብሔረሰብ በፍቅር የሚኖርበት በሰላም የሚኖርበት ለልማት የሚሰራበት ጊዜ ሩቅ አይሆንም ስለዚህ እነዚህ አላስፈላጊ ፕሮፓጋንዳዎች አሁንም የሚለቀቁት አሁንም እኔ ነኝ ለአንተ ዘብ እኔ ነኝ ለአንተ የቆምኩት የሚለውን ነገር ከአእምሯችን አውጥተን ሁላችንም ታጋዮች ነን ሁላችንም ለመብታችን እንቆማለን ሁላችንም ለሰላማችን እንቆማለን በአዲስ አበባ የሚኖሩ የትግራይ ተወላጆች መከላከያ ሰራዊቱ የትግራይ ሕዝብን መቀሌ ከመሸገው የህወሀት ቡድን አፈና ለማላቀቅ እያደረገ ያለውን ተጋድሎ እንደሚደግፉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጣውን ለዘገባው እናመሰግናለን። ከኢትዮጵያ በተለያዩ ዘመናት የተዘረፉ ቅርሶችን የሚያስመልስ ብሔራዊ ኮሚቴ ተቋቋመ። ኮሚቴው በዓለም ዙሪያ ያሉ የሀገሪቱን ቅርሶችን በማጥናት ከሀገራት ጋር በስምምነትና በመግባባት ዓለም አቀፍ የቅርስ ጥበቃ ህግን ባከበረ መልኩ ለመስራት አላማ እንዳለው የኢትዮጵያ የባህልና የቱሪዝም ሚኒስቴር አስታውቋል። በባህልና በቱሪዝም ሚኒስቴር የሚኒስቴር አማካሪ የሆኑትን አቶ ወርቅ ነሀክሊሉን አነጋግሪያቸው ነበር፤ እንደሚከተለው ተጠናቅሯል። ኢትዮጵያ በዓለም ዙሪያ ቅርሶቿ በተለያዩ ሙዚየሞች እና የቅርስ ሰብሳቢ ግለሰቦች ዘንድ እንደሚገኙ ባለሙያዎች ይናገራሉ። ይሁንና እነዚህ ቅርሶች በአብዛኛው ከሀገር የወጡት ህጋዊ ባልሆነ መንገድ በዘረፋና በስርቆት ነው። በተለያዩ ጊዜያት ሀገሪቱ ባደረገቻቸው ጥረቶችም የአክሱም ሀውልትን ጨምሮ የነገስታት ዘውድን ማስመለስ የተቻለ ሲሆን፣ ይሁንና ሀገሪቱ በሌሎች ሀገራት ካሏት ቅርሶች ብዛት አንጻርም እነዚህ በጣት የሚቆጠሩና ኢመንት መሆናቸው ይነገራል። ቅርሶቹን በቀጣይነትና በቋሚነት ተከታትሎ ወደ ሀገር ለማስገባት እንደ አትሌት ኃይለ ገብረስላሴ ሰይ መጋቢ ሐዲስ እሸቱ አለማየው መጋቢ ሐዲስ ሮዳስ፣ ዶክተር አባተ ጌታሁን፣ አምባሳደር መሐመድ ድሪርን የመሳሰሉ 19 ታዋቂና ተጽዕኖ ፈጣሪ ሰዎች የተካተቱበት የብሔራዊ ቅርስ አስመላሽ ኮሚቴ በትላንትናው እለት ተቋቁሟል። የባህልና የቱሪዝም ሚኒስቴር አማካሪ የሆኑት አቶ ወርቅነህ ኮሚቴው የተቋቋመው በተናጥል ሲሰሩ የነበሩ ስራዎችን በማቀናጀት ውጤታማ ለመሆን ነው ይላሉ። ባህል እና ተፈጥሮ ሀብት ያላት ታላቅ ሀገር ናት። እነዚህ ቅርሶቿ ልጆቿ ተጠብቀው ለዘመናት ተሻድረው እዚህ ደርሰዋል። የሆነ ሆኖ በተለያዩ የታሪክ አጋጣሚዎች እና በተለያዩ ምክንያት የሀገራችን ቅርሶች በተለያየ የዓለም ሀገራት ተበትነው ይገኛሉ። እነዚህም ቅርሶች እንግዲህ በተናጠል ለማምጣት የሚደረገው እንቅስቃሴ ውጤታማም አይደለም እና እሱም ለመስራት ሲባል ለተደራጀ ሁኔታ ድጋፍ እየተደረገ በአንድነት ከመንግስትም ጋር ሆኖ ቅርሶቻችን በያሉበት በሚገባ ተጠንተው ወደ ሀገር እንዲመለሱ ለማድረግ ታስቦ ነው። ዋነኛ ዓላማው ይሄ ነው። የሚኒስቴር አማካሪ አቶ ወርቅነህ አክሊሉ የኮሚቴው የመጀመሪያ ስራ የሚሆነው የቅርሶቹን አይነት መለየት መለየትና የሚገኙባቸውን ሀገራት ማጥናት እንደሆነም ይናገራሉ። ይህ ብሔራዊ ኮሚቴ ብዙ አይነት ስራዎችን ነው የሚሰራው። መጀመሪያ በተለያዩ ሀገራት ውስጥ ያሉ የኢትዮጵያ ቅርሶች በአይነት እና በቦታ ቦታ ይገኛሉ የሚለውም በሚገባ ከተለያዩ አካላት ጋር በመገጋገብ ጥናት ማድረግ ነው፣ ማጥናትና ያሉበትን ቦታ ማወቅ ነው። ይህንም በሚገባ ከታወቀ በኋላ እዛ ተከትሎ የሚመጣው እነዚህን ቅርሶች ወደ ሀገራቸውን የሚመለሱበትን ሁኔታ ከዲፕሎማቲክ ማህበረሰቡ ጋር ወይም ከሚኒስ ከሚሲዮኖቻችን ጋር እና ከወዳጅ ሀገራት ጋር በመመካከር እንዲመጡ አስፈላጊ ጥረት ማድረግ ነው። ከዚህ ባሻገር ምናልባት ቅርሶች ሀገር ለመመለስ በፈቃድና በድርድር የማይሆን ከሆንም ዓለም አቀፍ ሕግን ተጠቅሞ የሚያስፈልገውን ነገር ሁሉ አድርጎ ቅርሶች ወደ ሀገራቸው እንዲመለሱ የተቻለውን ሁሉ ጥረት ማድረግ ነው። ይህም ቢሆን ደግሞ በዚህ በሀገር ውስጥም በውጭም ሀገር ያሉ እንደዚህ አይነት ቅርሶቻችን ወደ ሀገራቸው መመለስ እንዳለባቸው የሚያምኑ እገዛ የሚሰጡ ቁጭት ያላቸው አካላት ድጋፍ እንዲሰጡ ማስተባበር ነው። እሱም ብቻ አይደለም። ቅርሶች እንግዲህ ከሀገር የሚወጡት አንዳንዶቹ በስጦታ የወጡ አሉ ሌሎቹ ደግሞ ተዘርፈው በጦርነት ጊዜ ተዘርፈው የወጡ አሉ። አንዳንዶቹ ደግሞ ተሰርቀው የወጡ አሉ። ስለዚህ እነዚህ ቅርሶች መንበሱ በኋላ ሁኔታ ይቀመጣሉ ተቀምጠው በትውልድ ይሸጋገራሉ የሚለውንም በጋራ በመምከር የሚወስን የሚያመቻች ድን ቲሙ ማለት ነው። ኢትዮጵያ በተለያዩ ጊዜያት ከሀገር የወጡ ቅርሶቿ እንዲመለሱላት ጥያቄ ስታቀርብ ቆይታለች። በተለይም በሁለት ሺህ አመተ ምረት ከአራት መቶ በላይ ቅርሶች ወደ እንግሊዝ ሀገር መጓዛቸው ከሚነገርበት መቅደላ ጦርነት ጋር በተያያዘ የተወሰዱ ቅርሶቿ እንዲመለሱላት በሀገር አቀፍ ደረጃ የጠየቀች ሲሆን እስካሁን ድረስም ይሄ ጥያቄ ምላሽ አላገኘም ይሁንና የዚህ ኮሚቴ መቋቋምና መመስረት እንግሊዝን ጨምሮ የሀገሪቱ ቅርሶች ህጋዊ ባልሆነ ሁኔታ ለተሻገሩባቸው ሀገራት በሙሉ ጥያቄዎችን በተገቢውና በህጋዊ መንገድ በማቅረብ ተከታትሎ ለማስፈጸም እንደሚያግዝ አቶ ይናገራሉ። በሀገራት ደረጃ ብንመለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከመቅደላ ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም፣ በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናውቀው ነው። በተመሳሳይ በጣሊያን ሀገር በጦርነት ወቅት መገለል የጣሊያን ጦርነት ጊዜ ወሰዱ ከዛ በፊት ወሰዱ ቅርሶች እንዳሉ ይታወቃል። በፈረንሳይም፣ በጀርመንም እንደዚሁ በሩሲያ እስራኤልም፣ በተለያየ ቦታ ከበረቤት ሀገር ጀምሮ በአረብ ሀገራትም በብዙ ቦታ አሉ። ኮንሰንትረንት ሆነው የሚገኝባቸው ቦታዎች አሉ። ቅጥኛ ነፃት እንግዲህ ጀርመን፣ የፈረንሳይ ጣሊያን አካባቢ አሉ። በዚያ ያሉ ቅርሶች እንዳሉ ነው ምናቀው ከዚህ በፊት ያ ሀያ መቶቱ ያስማውልት ከ ከጣሊያን ወደ ሀገራችን ማስመለስ ተችሎ ነበር። አሁንም በቅርብ ጊዜ ደግሞ ከለንደን ግዛ ጋር የአጼ ቴዎድሮስ የጸጉር ቅፋይ ወደ ሀገሩ እንዲመለስ ተደርጓል። አሁን በቅርብ ጊዜ ደግሞ ተሰርቆ የወጣ ከኔዘርላንድ ሀገር አንድ የጨለቆት ሥላሴ ቤተክርስቲያን አክሊል ወደ ሀገር እንዲመለስ ተደርጓል። እና ይሄ እንግዲህ በተበታተነ ሁኔታ ሲሰራ ለጠላ ቅጥም እንዳነሳለች ይህንን በተደራጀ አግባብ በመተጋገዝ ውጭም ያለው ዲያስፖራ ወገናችን፣ የኢትዮጵያ ወዳጅ የሆኑ ሰዎችም፣ እዚህም ያለ የመንግስት አካል እና ይሄ ኮሚቴው አንድ የሆነው የተጠናከረ ሁኔታ ቅርሶችን ለማስመለስ ነው እንግዲህ ያሳያለ ። አቶ ወርቅነህ ሲያጠቃልሉ በዓለም ዙሪያ ያሉ ኢትዮጵያውያንም በዚህ የቅርስ ማስመለስ ሂደት ላይ በመሳተፍ የሚችሉትን እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቆይታ እያመሰገንን ዝግጅታችንን እዚህ ላይ ያጠናቀቅን፣ አስተያየቶቻችሁን በፌስቡክ ቪያ መሐሪክ በትዊተርም ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ስናስተናግዳችሁ ያመሸነው ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመብራትና ስመኝሽ የቆየ በዜናዎቹ ነው። በጀመርነው ሙዚቃ እንሰናበታለን። ደናደሩ